የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን መደንገግ ያስፈለገው የአገሪቱን ሕልውና ለማስጠበቅ የሕዝብን ሰላምና ጸጥታ እንዲሁም ደህንነት ለማረጋገጥ መሆኑን አስታውቋል። የመንግስትና ለመንግስት ቅርበት ያላቸው መገናኛ ዘዴዎች አዋጁ የወጣው በሀገሪቱ የሚካሄደው ሁከት በመሳሪያ የሚታገዝ በመሆኑ ምክንያት እንደሆነ የኢትዮጵያ ፌዴራል ጠቅላይ አቃቤ ህግን ጠቅሰው ዘግበዋል። ዶች ቬለ ስለ አስቸኳይ አዋጁ ፋይዳና አንድምታው ካነጋገራቸው አንዱ እዚህ ጀርመን የተማሩት የህግ በተለይም የአስተዳደር ህግ ባለሙያና የፖለቲካ ሳይንስ ምሁር ዶክተር ለማይ ፍራሸዋ ናቸው። ዶክተር ለማ የኢትዮጵያን ህገ መንግስት አንቀጽ ዘጠና ሶስትን መሰረት አድርጎ የወጣው ይህ አዋጅ በሌላውም የዓለም ክፍል እንደሚሰራበት ገልጸው የሚያሰጋውና የሚያጠያይቀው አተገባበሩ መሆኑን አስረድተዋል። የወጣው አዋጅ የኢትዮጵያ ህገ መንግስት እስከሰራ ድረስ ህገ መንግስታዊ መሰረት አለው። ኢትዮጵያ ብቻ አይደለችም። የምንታጠርቀው ይሄ በየአገሩ የሚታይ ነገር ነው። ከህገ መንግስቱ ጋር በማይጋጭ መንገድ ተግባራዊ እስከሆነ ድረስ አላማውን ተከትሎ የህዝብን ደህንነት ሀብትና ህገ መንግስቱን ለመጠበቅ ከሆነ ይሄ ማንም ዜጋ የሚጠላው አይመስለኝም። ያለ አግባብ መንግስት ሊጠቀመው ይችላል ወይ ይህን ነገር ለፖለቲካ ጥቅም ሊያውለው ይችላል ወይ የሚለው ነገር መታየት ያለበት ይመስለኛል። የመንግስት ኃላፊዎች በሰጡት ማብራሪያ የአስቸኳይ ጊዜ አዋጁ ከሚከለክላቸው መካከል መንግስት ግጭቶችን ሊያስነሱ ይችላሉ የሚላቸውን ጽሁፎች ማዘጋጀትና ማሰራጨት ይገኝበታል። በአዋጁ የአገር ሰላምና ደህንነትን አደጋ ላይ ይጥላሉ የሚላቸውን የመገናኛ ዘዴዎች መንግስት መዝጋት እንደሚችልም ተጠቅሷል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በአጭሩ መድረክ እንዲሁም የኦሮሞ ፌዴራሊስት ኮንግረስ ምክትል ፕሬዚዳንት አቶ ገብሩ ገብረ ማርያም አዋጁ የነበረውን እጅግ የተገደበ ሀሳብን በነፃ የመግለጽ ነፃነት ጭርሱኑ የሚያዳፍን ነው ብለዋል። ይሄ አዋጅ ከሁሉ አስቀድሞ ለኢትዮጵያ ህዝብ እኔ ሀዘን ነው ነው የምለው ተጨማሪ ሀዘን ምክንያቱም ባለችው በጣም ጠባብ የመርፌ ቀዳዳ ጠባብ የመሰብሰብ እና የመናገር መብቶቹ እንኳን እንዳይጠቀም ለማድረግ የታወጀ አዋጅ ነው ይሄንን ነገር እዚህ ሁሉ ደረጃ ላይ ያደረሰው ገዢው ፓርቲ ኢህአዴግ መሆኑ በግልጽ ይታወቃል የአዋጁ አስፈጻሚዎች በሁከትና ብጥብጥ የተጠረጠሩና የተካፈሉ ያለ ፍርድ ቤት ትዕዛዝ በቁጥጥር ስር መዋል እንደሚችሉ ተገልጿል። በቁጥጥር ስር የሚውሉ ዜጎች ተምረው እንደሚለቀቁም ተዘግቧል። ዶክተር ለማ ይህ በህገ መንግስቱ ከሰፈሩት መሰረታዊ መብቶች ጋር የሚጻረር ነው ሲሉ ተችተዋል። ዶክተር ለማም ሆኑ አቶ ገብሩ የአስቸኳይ ጊዜ አዋጁ የሀገሪቱን ችግር ሊፈታ አይችልም ነው የሚሉት። እንደ አቶ ገብሩ መፍትሄ ሊያመጣ የሚችለው ሁሉን አሳታፊ ውይይት ብቻ ነው። አስቸኳይ ጊዜ አዋጅ እችን ሀገር ከዚህ ችግር አያወጣትም። አንድ ሀገር እዛ እዚህ ከመድረሷ በፊት ህዝቦቿን ማነጋገር፣ ሀቀኛ ተቃዋሚዎችን ማነጋገር፣ ባለድርሻ አካላትን ማነጋገር አስፈላጊ ነው። ሀቀኛ ተቃዋሚ ፓርቲዎች ከውጭም ያሉ በዚህ ሀገር ጉዳይ ያገባናል ብሎ በማንኛውም መንገድ ግለሰብ እንኳን ካኮረፈ እንነጋገር ብሎ ማነጋገር። ዶክተር ለማም ለኢትዮጵያ አሁን ያስፈልጋሉ ያሏቸውን ፖለቲካዊ መፍትሄዎች ዘርዝረዋል። በእኔ እምነት ኢትዮጵያ ውስጥ ለተከሰቱ ችግሮች ፖለቲካዊ መፍትሄ ነው የሚያስፈልገው። ፖለቲካዊ መፍትሄውንም ደረጃ በደረጃ ማድረግ ይቻላል። የአስቸኳይ ጊዜ አዋጁ በአስቸኳይ ጊዜ የአካባቢ እና የቀበሌ ምርጫ ተደርጎ እታች ያለው ህብረተሰብ ግን ዛሬ እምቢ ብሎ የቀበሌ አስተዳደርን፣ የፖሊስ ጣቢያን፣ ሌሎችን አደጋ ላይ የሚጥል ከሆነና ይሄንን ያህል ገፍቶ ከመጣ ለምን መንግስት ጊዜውን ያልጠበቀ የቀበሌና የወረዳ ምርጫ አድርጎ ነጻ ለህዝቡ ማለት ነው እስከ የህዝቡን ስሜት መስማት መቻል አለበት። አንድ መንግስት ኢትዮጵያ ወደ ቲድ በሚለው ዙሪያ በቅንነት መወያየቱ በሀያ አንደኛ ክፍለ ዘመን ከሁላችን የሚጠበቅ ይመስለኛል። ትናንት የኢትዮጵያ መንግስት የደነገገው የአስቸኳይ ጊዜ አዋጅ የሰዓትላፊ ገደብ አልጣለም።